ከጸረ ኤች አይ ቪ ኤድስ መድኃኒቶች ጋር የተለማመደው የቫይረስ አይነት የኤድስን ስጋት ይበልጥ እያባባሰው መምጣቱ የዓለም ጤና ድርጅት አስታወቀ። ድርጅቱ ማስጠንቀቂያውን ያወጣው በአስራ አንድ አገሮች ላይ የተካሄደውን ጥናት ውጤት መሰረት አድርጎ ነው ተብሏል። ልሳሽ ላይን የድርጅቱ ጠቅላይ መስሪያ ቤት ካለባት ጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። ኤች አይቪ በደም ውስጥ የሚገኝ ሰው ቁጥር ሰላሳ ስድስት ነጥብ ሰባት ሚሊዮን ሲሆን ከግማሽ በላይ የሚሆነው ጸረ ኤች አይቪ ኤድስ መድኃኒት ይወስዳል። በአስራ አንድ የአፍሪቃ የእስያና የላቲን አሜሪካ ሀገሮች ውስጥ የተካሄደው ጥናት እንደሚያሳየው በስድስቱ ውስጥ ካሉ የመድኃኒት ተጠቃሚዎች አስር ከመቶዎቹ የሚሆኑት መድኃኒቱን ከተለማመደና አልበገር እያለ ከመጣ ቫይረስ ጋር ነው እየታገሉ ያሉት። ከዓለም አጠቃላይ የኤች አይቪ ስርጭት ከሁለት ሦስተኛው በላይ የሚገኝበት ከ ሳሐራ በስተደቡብ ያለው ክልል ሲሆን ኤች አይቪ መድኃኒቱን እየተለማመደ የሚገኘው የመድኃኒቱ አቅርቦትም በተመናመነባቸው አካባቢዎች መሆኑን የኤች አይቪ ሕክምናና እንክብካቤ መርሃ ግብር አስተባባሪ ሜግ ዶሆርቲ ለቪኦኤ አመልክተዋል። ከሳሐራ በስተደቡብ ባለው ክፍል ጥሩ የሕክምና ሽፋን እንዳለ እናውቃለን። ይህ መልካም ዜና ነው። ይሁን እንጂ ብዙ ሰው መድኃኒት እየወሰደ ባለበት ሁኔታ የቫይረሱን ተፈጥሮ የሚቀይረው መድኃኒት የሚጠቀመው ሰው ቁጥር እየበረከተ በመጣ መጠን ያልበገር ባይነቱ መጠን የዛኑ ያህል እየበዛ ነው የሚሄደው። ሀገሮች የኤችአይቪን መድኃኒት የመለማመድ አዝማሚያ ለመቀነስ እንዲችሉ ለማገዝ የዓለም የጤና ድርጅት አዳዲስ መመሪያዎችን እያወጣ ሲሆን ሕክምና ላይ ያሉ ሰዎች በደማቸው ውስጥ ያለ ቫይረስ የመለማመድ ጠባይ ሲያሳይ ወዲያው ወደ ሌላ አይነት መድኃኒትና ሕክምና ማዛወር አስፈላጊ እንደሆነም ያሳስባል። ይህ የኤችአይቪ መድኃኒት የመለማመድ አዝማሚያ በአጭር ካልተገታ በመጪዎቹ አምስት ዓመታት ውስጥ አንድ መቶ ሰላሳ አምስት ሺህ ተጨማሪ የሞት መጠንና አንድ መቶ አምስት ሺህ አዳዲስ የመጋለጥ ሁኔታዎች ሊፈጠሩ እንደሚችሉ የዓለም የጤና ድርጅት አስታውቋል። በዚያን ጊዜ ለመድኃኒትና ለህክምና የሚያስፈልገው ገንዘብ ዛሬ በሚወጣው ላይ የስድስት መቶ ሀምሳ ሚሊዮን ዶላር ጭማሪ ያሳያል።